i ረሃብ የፖለቲካ አለመረጋጋትና አሸባሪነት በብዙ የአፍሪካ ሀገሮች ውስጥ ጫና እየፈጠሩ ባሉበት በዚህ ወቅት የትራምፕ አስተዳደር ከአፍሪካ ጋር መነጋገር ይኖርበታል ሲሉ አንድ የዩናይትድ ስቴትስ አንጋፋ እንደራሴ አሳስበዋል። የሕግ መወሰኛ ምክር ቤቱ የውጭ ጉዳዮች ኮሚቴ ሊቀመንበር ኤድ ሮይስ አንድ ቢሊዮን የሚሆነው የአፍሪካ ሕዝብ ለአሜሪካ ምርቶችና ውጥኖች ገበያ የመሆን እምቅ አቅም አለው ብለዋል። ሪፖርተራችን ማሪያማ ዲያሎ ያጠናቀረችው ዘገባ አለ አዳነች ፍሳሐ እየት አቀርበዋለች። በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት አስር ሀገሮች ሶስቱ የአፍሪካ ሀገሮች ናቸው። የዓለም የገንዘብ ድርጅት አሃዞች እንደሚያመለክቱት ሁለት ተጨማሪ ከከፍተኛዎቹ አስር ውጭ ናቸው። ይህ ታዲያ ዩናይትድ ስቴትስ ከአፍሪቃ ጋር የመገናኘቷን ጉዳይ ወሳኝ ያደርገዋል። በሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድሮይስ ያብራራሉ። ከአፍሪካ ጋር ግንኙነት የማድረጋችን ጉዳይ ለዩናይትድ ስቴትስ እስትራቴጂያዊ ጥቅም አለው። ለአስቸኳይ ሰብአዊ እርዳታ ብቻ ሳይሆን የፖለቲካ የኢኮኖሚና የጸጥታ ጥቅማችንን ለማራመድ ይረዳል። ስለሆነም አሁን ወደኋላ የሚባልበት ጊዜ አይደለም። በተለይም ቻይናን የመሳሰሉት ሀገሮች አፍሪቃ ላይ ሰፊ መዋዕለ ንዋይ በሚያፈሱበት በአሁኑ ወቅት ይላሉ ኤድ ሮይስ። በቅርቡ በተሰሙት የዜና ዘገባዎች መሠረት ቻይና ከአፍሪቃ ጋር ያላት የንግድ ግንኙነት ከዚህ ቀደም በታሪክ ባልታየ መልኩ ከዓለም ትልቁ የንግድና የመዋዕለ ንዋይ ፍሰት ሳይሆን አልቀረም። በአጭር አነጋገር ዩናይትድ ስቴትስ ጥግ ይዛ የበይ ተመልካች ልትሆን አትችልም። የዩናይትድ ስቴትስ ምክር ቤት አፍሪካ ውስጥ የኤሌክትሪክ መብራት ኃይል እንዲስፋፋ ለመርዳት ባለፈው ዓመት ኤሌክትሪፋይ አፍሪካ የሚል ሕግ ማውጣቱ ይታወሳል። በአፍሪቃና በዩናይትድ ስቴትስ መካከል የንግድና የመዋዕለ ነዋይ ፍሰት መጠን ከፍ ለማድረግ ሲባል የአፍሪቃ እድገትና እድል ሕግም በድጋሚ እንዲቀጥል አድርጓል። ማርክ ጎልያት የተባሉ በደቡብ አፍሪካ የኢንዱስትሪ ልማት ኮርፖሬሽን የሚሰሩ ተንታኝ ስለ አጓ ማለት ስለ አፍሪካ እድገትና እድል ገልጸዋል። አፍሪካ ውስጥ የአፍሪካ እድገትና እድል ስምምነት ለአፍሪቃ ሀገሮች በር ከፍቷል። ይህን መሠረት በማድረግም ኢትዮጵያ፣ ኬንያ፣ ሞሪሼስ፣ ሌሶቶና ስዋዚላንድ ስምምነቱን በመቀበል ወደ አሜሪካ የሚልኳቸው ጠንካራ ገበያዎች አሏቸው። ያም ሆኖ ግን አፍሪቃ ራሷን የምችልበት ጊዜ ደርሷል ይላሉ ጠበብት። ዋሽንግተን ዲሲ በሚገኘው ሐዋርድ ዩኒቨርሲቲ የአፍሪቃ ጥናቶች ክፍል ሊቀመንበር መሐመድ ሳሉ ካማራ መንግስታት ጥቅማቸውን ነው የሚጠብቁት ይላሉ። መንግስታት ወዳጆችን ሳይሆን ጥቅማቸውን ለማስጠበቅና ለማራመድ ሲሉ አጋሮችንና ወጋኞችን ነው የሚፈልጉት። አፍሪቃውያን ባሉበት ተቀምጠው ፈረንሳይ ወዳጃችን ነች፣ አሜሪካ ወዳጃችን ናት ወዘተርፈ ይላሉ። እኛ አፍሪቃውያን በአህጉር ደረጃ ራሳችንን የፒንግፖንግ መጫዋች መጫወቻ ኳስ ለመሆን የፈቀደን ይመስለኛል። ፕሬዚደንት ትራምፕን በሚመለከት ግን አዲስ ቋንቋ ያስፈልጋል ብለዋል ከአማራ አያይዘው፣ ዶናልድ ትራምፕ የቢዝነስ ሰውና ፕሬዚደንት ናቸው ከፕሬዚዳንቱ ጋር ስለ ንግድ እንነጋገርና የሚሆነው እናያለን። ከቻይናም ጋር እንደዚሁ ስለ ቢዝነስ መነጋገር ያስፈልጋል በማለት አስረድተዋል።